ላለፉት ዓመታት የኦርቶዶክስ የቸርች መስሪያ ቦታ ችግር ነበር። አቡ ዳቢ ታውቃላችሁ። አቡ ዳቢ ብቻ አይደለም፣ ሻርጂያም ዱባይም ችግር አለ። እና ከሼክ መሐመድ ጋር በነበረ ንግግር አፍታ አልወሰደባቸውም። በነገራችን ላይ ተፈቅዶላቸዋል ቦታው። የሰማችኋቸው ጠቅላይ ሚኒስትር አብይ አህመድን ነው። ትናንት በተባበሩት አረብ ኤምሬቶችና አካባቢዋ ከሚኖሩ ኢትዮጵያን የተውጣጡ ቁጥራቸው 300 እንደሆነ ከተነገረላቸው ተሳታፊዎች ጋር ከነበራቸው ውይይት የተወሰደ ነው። በውይይቱ ላይ ተሳታፊ ከነበሩት የአንደኛውን ምልከታ ወደ ኋላ እንሰማለን። ከዚያ በፊት ግን በዛሬው ዕለት በተባበሩት አረብ ኤምሬቶች ትልቅ የንግድ ከተማ ዱባይ፣ ሸባብ አሊ ስታዲየም ወደ ነበረው ዝግጅት እናቀናለን። በዚያ በሺዎች የሚቆጠሩ ኑሯቸውን በመካከለኛው መስራቅ ያደረጉ ኢትዮጵያን ጠቅላይ ሚኒስትር አብይ አህመድን አግኝተዋል። ከ15 ዓመታት በላይ በአቡዳቢና አካባቢዋ መኖሮቹ አስቴር ዘላለም በዚያው ነበረች። ከአቡዳቢ መቶ ሰባ ኪሎ ሜትር ርቃ በምትገኘው ዱባይ የነበረው ዝግጅትን ተካፍላ ከሌሎች ኢትዮጵያን ጋር በአውቶብስ በመመለስ ላይ ያለች ያናገርኳት አስቴር ጠቅላይ ሚኒስትሩ ለበርካታ ዓመታት አስተዋሽ እንደሌላቸው ሲሰማቸው የነበሩ ኢትዮጵያንና ትውልድ ኢትዮጵያንን በዛሬው ሁኔታ ማግኘታቸው ልዩ ትርጉም እንዳለው ትናገራለች። በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው፣ ምክንያቱም የሚሰጠው ተስፋ አለ። የሚሰጠው ትርጉም አለ። ምክንያቱም በፊት መንግስት እንደለለን ሀገር እንደለለን ነው ብዙ ነገር የሚያልፍብን የነበረው። አሁን ግን አንድ የሀገር መሪ ይህንን ነገር ትኩረት ሰጥቶ ሕዝቡ ከእያንዳንዱ ቤት ከቤት ሰራተኛ ወጥቶ የሀገሩ መንግስት ስቴዲዮም አዘጋጅቶ የተሰጠው ክብር ራሱ ለዚህ ለዚህ ሀገሩ ነዋሪ ሌላ ሌላ ምዕራፍ ተስፋ በዛ ላይ ደግሞ ሰላም በዛው ላይ ነው በሰብአዊነት መኖር እንድንችል ሆነናል ብዬ ነው አስው ለእኔ። አቶ ተክለ መድህን አበራ በሸባብ አሌ ስታዲየም በነበረው ዝግጅት ላይ የተሳተፉ ሌላኛ ኢትዮጵያዊ ናቸው። ጠቅላይ ሚኒስትሩ በተባበሩት አረብ ኤምሬቶችና አካባቢዋ የሚኖሩ ኢትዮጵያውያንን የሚጠቅሙ እርምጃዎችን እንደሚወስዱ ማወቃቸው ደስተኛ እንዳደረጋቸው ይናገራሉ። ጥሩ ጊዜም አሳልፈናል ባይ ናቸው። አስራአንድ ሰዓት የዚህ ሀገር አቆጣጠር ጀምሮ ገብሶ ነበረ ወደ አዳራሹ ወደ ስቴዲየሙ በተለያዩ ቦታ የኢትዮጵያን ባንዲራ ይዘው አሸብርቀው የኢትዮጵያ ሙዚቃዎች እየተዘፈኑ ነበረ። በዚህ ሰው ተደስቶ ነበር። ጠቅላይ ሚኒስትሩ ደግሞ በመወስበት ሰዓት ለህዝቡ አንድ የሚያደርግ ነገር፣ ለህዝቡ የሚያነቃቃ ነገር፣ ለህዝቡ ተስፋ የሚሰጥ ንግግር ነው የተናገሩት። ከንግግር ውስጥ ለብዙዎቻችን ተስፋ የሰጠን በዚህ ሀገር በተለይ አቡዳቢ በምትባለው ከተማ ውስጥ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማምለኪያ ቦታ የማጣት ችግር ትላንትና ባደረጉት ከተማዋ ወይም ደግሞ የእምሬቷ አሚር ጋር ከሼክ መሀመድ ጋር ባደረጉት ንግግር ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን የማሰሪያ ቦታ እንደተሰጣቸው አበሰሩን። ይህ በህዝቡ ዘንድ የነበረው ደስታና ፈንጠዝያ የተለየ ነበር። በጣም እኛም ተደስተናል። ይሄ የሚያሳየው የኢትዮጵያውያን አሻራ ሀገር ላይ ብንጠልባቸው የሚገባ እንዳ ያየን ነው በጣም ተደስተናል። ህዝቡም በጣም ደስተኛ ነው። እያንዳንዳችን ከየሚመጣበት ከተማ በአገሩ መንግስት ወጪ የትራንስፖርት አገልግሎት አዘጋጅቶልን የምሳ ጊዜም ነበረን። እንዲሁ ደግሞ አሁን ወደ ቤታችን ስንመለስ በየመኪኖቻችን ላይ እያንዳንዳችን ጥናቅ ተዘጋጅቶልን በብዙ በኩል ደግፈውን ነው ያሳለፍ ነው። በተባበሩት አረብ ኤሚሬቶች ከአስር ዓመታት በላይ የኖሩት አቶ ኃይሉ ግን በተለይ ትናንት በነበረው ውይይት ደስተኛ አይመስሉም ውይይቱ ድባብ የጠበቅኩት አይነት ነገር ሆኖ አላገኘሁትም። እኔ የጠበቅኩት አገራዊ ጉዳዮች ይነሱበታል፣ እንወያያለን፣ እዚህ ያለው አረብ ሀገር የሚኖረው ህዝብም ችግሮቹን ያነሳል፣ ከዛም አልፎ አሁን ሁላችንም የምታሳስበን አገራችን ላይ ያለው ነገር እውነት የሆኑ ነገሮችን ይነግሩናል፣ እኛም እዛ ያሉትን ስጋቶች እንነጋገራለን የሚል ግምት ነበረኝ። ውይይቱ ግላዊ ቅሬታዎች የተደመጡበት እንጂ በአካባቢው የሚኖሩ ኢትዮጵያንን የየዕለት ችግር በሚቀርፍ መንገድ አልተከናወነም ሲሉ ይናገራሉ። ለጥያቄ ዕድል ቢሰጣቸው ኑሮ ለጠቅላይ ሚኒስትሩ ሊያነሷቸው የነበሩ ጉዳዮችንም አጋርተውናል። በተለይ የክፍያ ትንሹን የክፍያ ጣራ ከፍ የማድረግ ስምምነት ቢደረግ፣ የስራ ሰዓት ወሰን ስምምነት ቢደረግ ቢጠየቁ ጥሩ ነበር ብዬ አስባለሁ። ማለት እሳቸው ከታላላቅ ባለስልጣናት ጋር ተነጋግረው ይሄንን ነገር ማስተካከል ቢችሉ ብዙ እህቶቻችን ከክፍያ መጠናቸው ናቸው በጣም ትንሽ እንደሆነ እናውቃለን። መብታቸውም የስራ መብታቸውም ከሀገሪቱ ትንጋይ የተገናዘበ እንዳልሆነ እናውቃለን። እና በዛ አንጻር መንግስት ለመንግስት መነጋገር ያለባቸው ነበር ብዬ አምናለሁ። ከዛ ውጪ እንደ ኢትዮጵያ ሁሉም ኢትዮጵያዊ የሚያስበው እዚህ በአካል እዚህ ኑር እንጂ አገር ቤት የሚሆነው ነገር በየደቂቃው የስለሚያሳስበው ስለ አገር ቤቱ የተሻለ ነገር መነጋገር ነበረብን ብያምናለሁ። ከዚህ በተጨማሪ የእምነት ተቋማት ላይ ያነጣጠሩ ጥቃቶችን በተመለከተ አሳሳቢ የሆኑ የሀገርና የሕዝብ ደህንነት ስጋቶች ጋር በተያያዘ እንዲሁም ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት እየሰጡ ናቸው ባሏቸው ጥያቄ የሚያስነሱ ንግግሮች ላይ በመድረኩ ማብራሪያ እንዲሰጥ ቢመቻች መልካም እንደነበር አክለዋል። የጥያቄና መልስ ሂደት አመራሩንም ወቅሰዋል። ይህንንና ተያያዥ ጉዳዮችን አንስተን ለመጠየቅ በማሰብ በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን አቶ ሱሌይማን ደደፎን ለማግኘት ደጋግመን ሞክረናል። ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ጥረታችንን እንቀጥላለን። በተባበሩት አረብ ኤምሬቶች ውስጥ በተለያየ ስራ ውስጥ ተሰማርቶ የሚኖሩ ኢትዮጵያን፣ ቀጠናው ላይ ትኩረት ያደረጉ የዜና አውታሮች ቁጥሩ ከመቶ ሺህ እንደሚልቅ ይገምታሉ። ለአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ